በአሁኑ ጊዜ ድግለት ሰና ላይ ያለው ሁኔታ ከትላንት ይልቅ ዛሬ ቀዝቀዝ ያለ ነው። እስካሁን ምንም አይነት ድብደባ የለም። በተለያየበት ህዝና ሁዴዳ አካባቢ ግን ያው ድብደባ አሁንም እንደቀጠሉ ናቸው። ይህ የኤምኤስኤፍ ሕክምና ማዕከል መመታቱ ድንገት ይሄኛው የመጀመሪያው እንደ በጣም በተጋነነ ሁኔታ ተዘገበ እንጂ ከዚህ በፊት አልመድረቅ የሚባል ካምፕ ባለፈው አንዱ አምስት ኢትዮጵያውያኖች ሞቱ ተብሎ የኢትዮጵያ መንግስት መግለጫ ያወጣበትን ካምፖች ሲመቱ፣ እርዳታ ቦታዎች ሲመቱ ይሄ የመጀመሪ የመጀመሪያው አይደለም እና በጣም በተደጋጋሚ ነው እየተመታ ያለው። ለምን እንደሆነ ግን ካምፖቹ ላይ ጥቃት የሚወሰደው አላውቅም። ያልመረቅም ብቻ አውቃለሁ። ምክንያቱም እሱ በሩ አካባቢ የሁቲ ወታደሮች ስለነበሩ እነሱ ለመምታት ነው ተባለ። ሌላው ግን ምንም አይነት ምክንያት የለውም። የሳውዲ አረቢያን እና የኢራንን ውጥረት ተከትሎ ብዙ የውጭ ድርጅቶች የመንን እየለቀቁ ነው እየተባለ ነው እና እንዴት ነው በዚህ ጉዳይ ላይ? በትክክል ነው ይሄ ብዙ ድርጅቶች እየወጡ ናቸው። ብዙ ድርጅቶች ከመውጣቱ ጋር ራሱ የስራ አጡም ቁጥር ስራ የሚሰጠው እንደዚህ እንደዚሁ ሆኖ ራሱ የምን እንኳን በጣም በትልቅ ችግር ውስጥ ነው ያሉት። ስራ እየተዘጋባቸው ደሞዝ መከፈል የማይችልበት ነው። ሁሉም ድርጅቶች ይወጡ ነው ያሉት። ምክንያቱም ይህ መጀመሪያውንም ጦርነቱ የፕሬዚዳንት አብዱራብ ወይም ሸሽተ የነበሩት ፕሬዚዳንት ያረጉልን ጥሪ ነው ቢባልም አይደለም፣ በሺአ እና በስም መሀል የሚደረግ ጦርነት ነበረና አሁን ይሄ ደግሞ የኢራን ና የሳውዲን ቅራኔ ውስጥ መግባት ይህንኑ ነገር ነው የሚያከራውና የጦር አውድ የሚያደረጉታል ተብሎ የሚፈራውም ደግሞ የመን ስለሆነ ብዙ ድርጅቶች እየዘጉናሉ። የኢትዮጵያውያንስ ሁኔታ እንዴት ነው? እዚያ አካባቢ እንግዲህ በውጭ ድርጅቶች ውስጥ የሚሰሩ ሊኖሩ ይችላሉ። እንዴት ነው ሁኔታቸው? በውጭ ድርጅቶች ውስጥ በትክክለኛም በብዛት የሚሰሩት ኢትዮጵያውያኖች አሉ። ግን እነሱ ብቻ ሳይሆኑ ዘመናዊያኖችም ስራ በፈጡ ቁጥር ግዴታ የመክፈል ስለማይችሉ ሰራተኛቸውን የሚቀንሱት እና የኢትዮጵያውያኑ ጠፋንታ በአሁኑ ሰዓት በጣም በከፍተኛ ችግር ውስጥ ያለው ምክንያቱም ስራ የላቸውም ቤክ ላይ የሚከፍሉት የለም። የሚበላ አይኖርም። አብዛኛው ሰው ስራ ፈቶ ነው ያለው። አንዴ ስራ ከለቀቁ በኋላ ስራ ማግኘት በጣም አስቸጋሪ ሁኔታ ውስጥ እየከተታቸው ነው ያለው እና በጣም አስቸጋሪ ሁኔታ ውስጥ ያሉት ማለት እችላለሁ። እንዲያም ሆኖ ግን ከኢትዮጵያ የሚመጡ ስደተኞች አሉ አሁንም። አዎ በእኔ እንኳን የማጋቸው ልጆች ትላንትና ከአንድ ሴቶች የገቡ አሉ፣ በባህር በኩል በጣም በከፍተኛ ደረጃ የሚያመላልሱ ሰዎች አሉ እና እያመጧቸው ያሉ። ምክንያቱም ደግሞ ኢትዮጵያ ስትጠይቂያቸው ምን ሆነን እንኑር የሚል ነው። ማንም ሀገሩን ቀርሶ አይሰደድም። ግን ምን ሆነን እንኑር፣ ኢትዮጵያ ውስጥ ኑሮ አይቻልም። መንግስት በእያንዳንዱ እንቅስቃሴ ላይ ግብሩም ምኑም የሚያደርገው ነገር በሙሉ እዛ ልንሰራ አላስቻለንም እና ምን ሆነን እንኑር፣ ከዛ እዚሁ ይሻለናል በሚል ነገር ያው፣ ሞት ነው፣ ስራ የለም እየተባለ ነው። ግን ወደዚህ እየመጡ ያሉ እንዳለ በየመን ያለውን የእርስ በርስ ጦርነት ለማስቆም ኢትዮጵያ ውስጥ በሚቀጥሉት ሳምንታት ወይም ቀናት ድርድር ይካሄዳል የሚባል ዜናም ወጥቷል፣ እና የተሰማ ነገር አለ። አዎ የሱም ስምምነት ላይ ለማድረግ ከትላንትና ሙሉ ቀን የዩኤን ተወካዩ እዚህ ነበር ያሉት የሚባሉ ግን፣ ምን ያህል ይሄዳል አላውቅም። ምንም ተደራረን ጉጭ አልፋ ምንም ያመጣለን ውጤት የለም የሚል ነገር ተናግረው ነበርና መቀጠል አለመቀጠላቸው፣ ግን መስማማት አለመስማማታቸው የታወቀ ነገር የለም። ኢትዮጵያ ውስጥ ግን እንደሚካሄድ ተሰምቷል ማለት ነው። በትክክል ኢትዮጵያ ውስጥ ይካሄዳል። ያንንም ሁኔታ ለማመቻቸት ነው ትላንትና የዩኤን ተወካዩ እዚህ መጥቶ የነበረው። ግሩም ተክለ ማርያም፣ ከየመን ሰነአ ለሰጠህን ማብራሪያ አመሰግናለሁ። አመሰግናለሁ።